የሰብአዊ መብቶች ጉባኤ ሰመጉ በቅርቡ በደቡብ ብሔር ብሔረሰቦችና ሕዝቦች በጌዲኦ ዞን በተለያዩ ወረዳዎችና በሐረሪ በሐረር ከተማ ውስጥ ያሉ የተለያዩ የመብት ጥሰቶች በአስቸኳይ ይቁሙ በማለት ያስከተሉትን ጉዳቶች የተቀጠፉትን የሰው ሕይወትም ሆነ የንብረት ግምት አድራሻና ስም በፎቶግራፎች ጭምር ባካተተ መልኩ በእትሙ ተዘርዝሯል። ይህ የዝርዝር ጥራዝ ለሚመለከታቸው ለመሥሪያ ቤቶችና ለከፍተኛ የመንግስት ኃላፊዎች ታድሏል። ልዩ እትሙን በሚመለከት የሰብአዊ መብቶች ጉባኤ ዋና የቦርድ ሰብሳቢው አቶ ቁምላቸው ዳኜ የሚያክሉበት አላቸው። ይሄ ልዩ ሪፖርት በሐረሪ ክልልና እንደዚሁም ደግሞ በደቡብ ብሔሮች ብሔረሰቦችና ህዝቦች ክልል በጌዲዮ አካባቢ የተፈጸሙ ብሔር ተኮር ግጭት ላይ መሰረት ያደረጉ የሰብአዊ መብት ጥሰቶችን ነው። ሪፖርታችን ላይም እንዳሳየ ነው። በተለይ በጊዲዮ ላይ የነበረው የብሔር ተኮር ግጭት በጣም በርካታ ሰዎች ህይወት ያለፈበት ነው። በሚሊዮን የሚቆጠር ንብረት የወደምበት ነው። ከመቶ በላይ ሰዎችም እንደዚሁ የቆሰሉበት ነው። በእኛ ምርመራ እንኳን ገኘ ነው ውጤት እንደሚያሳየው ና ክልልም በተመሳሳይ በርካታ ዜጎች ላይ የመቁሰል የህገወጥ ድብደባና ስራት የሚመለከቱ የሰብዓዊ መብት ጥሰቶች ተፈጽመዋል። እነኚህ በሁለቱም ቦታዎች ላይ የተፈጸሙት ጥሰቶች ከብሔር ተኮር ግጭት ጋር የተያያዙ ነገሮች ናቸው። ለተቀጠፈው የሰው ህይወትም ሆነ ለወደሙ ንብረቶች ኃላፊነቱን ማን ሊወስድ ይሆን? አዎ እንግዲህ፣ እዚህ ላይም ይሄ አንደኛው ተቋማዊና ህጋዊ ስርዓት በበቂ ሁኔታ አለ ነው የሚለው መፈተሽ አለበት የምንለው በዚህ ምክንያት ነው። እስካሁን እየተወሰደ ያለው ነገር ምንድነው? አንደኛ ጥፋት አደራጊዎቹ ብዙ ጊዜ በመንግስት ስልጣን ላይ ያሉ ሰዎች ስለሚሆኑ በተወሰኑ ጉዳዮች አሁን በቅርብ ያየናቸው ያሉ በዘግይቶም ቢሆን ዓመታትም መወስዱ ቢሆን አንዳንዶቹ ጥቃት ፈጻሚዎች በታችኛው ደረጃ ያሉት በተለይ ለህግ እየቀረቡ በወንጀል እየተቀጡ አሁንም በከፍተኛ በፌዴራሉ ከፍተኛ ፍርድ ቤት በክልሎች ጭምር ጉዳያቸው መታየት ላይ ያለ ቅጣት የተወሰነባቸው ሰዎች አሉ። የተወሰኑ ናቸው። ያ ግን በቂ አይደለም። እስከ ላይ ድረስ ያሉት ዋነኞቹና ኃላፊዎች ጥፋቱን የሚያቀነባብሩትንም ኃላፊዎች ጭምር በአካቱ መልኩ አይደለም እየሆነ ያለው እና ይህ በደንብ መመርመር ያለበት ነው። ይህ አንደኛው ነገር ነው። ሁለተኛው ነገር ምንድን ነው? ለደረሰባቸው ጉዳት ካሳ መክፈልን በተመለከተ አሁን በዚህኛው ሪፖርትም እንዳመለከት ነው በተለይ በጌዲዮ ዞን በተፈጸመው ጉዳት ካሳ መንግስት የክልሉ መንግስት ከራሱ በጀት መድቡ ቋቋሙና ካሳ እንዲከፈላቸው እያደረገ ያለበት ነገር አለ። በዘገባ መልክ በየወቅቱ የሚታተሙትን ዝርዝሩን ለሚመለከታቸው የመንግስት መስሪያ ቤቶች ከማሳወቅ በዘለለ የተግባር አጋራችሁ ለሆነው ከሰብአዊ መብት ኮሚሽን ጋር ትብብሩ ከምን ላይ ይገኛል? ምላሽስ ያገኛችሁበት ወቅት ይኖራሉ ወይ? ላልኳቸው የፌዴሪ ሰብአዊ መብቶች ኮሚሽን በህገ መንግስቱ ላይ በተቀመጠው መሰረት በአዋጅ የተቋቋመ ተቋም ነው። የሚሰራው ስራም በአብዛኛው ከኛ ስራ ጋር ተመሳሳይ ነው። ልዩነታችን ለሰብአዊ መብት ጥበቃና ለሕግ የበላይነት ተቆርቋሪ በሆኑ ዜጎች አነሳሽነት የተቋቋምን የሰብአዊ መብት ተከላካይ ተቋም መሆናችን ነው። ስለዚህ ስራችንና አላማችን ተመሳሳይነትና ተቀራራቢነት ያለው በመሆኑ በእኛ በኩል በሚያቀራርቡን ጉዳዮች ላይ አብረን ለመስራት ዝግጁ ነን። ይህንን በተደጋጋሚ ይገልጸናል። የሰብአዊ መብት ጥሰትን ምርመራ በሚመለከት እኛ የምናደርጋቸውን የምርመራ ውጤቶች፣ ደረስንባቸውን መግለጫዎች የሰብአዊ መብት ኮሚሽንን ጨምሮ ለሁሉም የመንግስታዊ አካላት በፌዴራልም በክልልም ላሉ መንግስታዊ አካላት ከፕሬዚደንቱ ጽህፈት ቤት ጀምሮ ማለት ነው። ትናስራጫለን ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቬለ ራዲዮ ከአዲስ አበባ።